ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። የከፍተኛ ደረጃ ትምህርትን በተመለከተ አውስትሬልያ በዓለም ውስጥ የትምህርት ክፍያቸው ውድ ከሆኑት አገራት ውስጥ አንዷ ናት። ዘጠና ፐርሰንት ያህል ተማሪዎች በብድር መማራቸው የማያስገርመውም ለዚህ ነው። ተማሪዎችን በክፍያ ረገድ ለማገዝ የነጻ ትምህርት ዕድልን ጨምሮ የተለያዩ የብድር ዐይነቶች አሉ። አውስትራሊያ ውስጥ ሦስት ዓመታትን የሚፈጅ የመጀመሪያ ዲግሪ 32 ሺ ዶላርስ ወጪን ይጠይቃል። አያሌ ሰዎች ይህን ዋጋ ሙሉ በሙሉ እጅ በእጅ ከፍለው መማር አይችሉም። የግራታን ኢንስቲትዩት የከፍተኛ ትምህርት ፕሮግራም ዳይሬክተር አንድሩ ኖርትን በጋራ ብልጽግናው ድጋፍ ስለሚገኙ የዩኒቨርሲቲ መማሪያ ቦታዎች ሲያስረዱ በጋራ ብልጽግና የሚደገፍ ስፍራ በፌዴራል መንግስቱ የሚደጎም የዩኒቨርስቲ መማሪያ ቦታን ማግኘት ነው። ድጎማው የተለያየ ሲሆን ለንግድና ሕግ ከሁለት ሺህ አንስቶ ለሕክምና እስከ ሃያ ሺህ የሚደርስ ነው። ያም ማለት ከሙሉ ክፍያ ኮርስ ረከስ ያለ ነው ብለዋል። አያይዞም ባያሌ ተማሪዎች ዘንድ ተመራጭነቱ ከፍተኛ ስለሆነው የከፍተኛ ትምህርት ብድር ፕሮግራም ሲገልጡ በጥቅሉ ማናቸውም ናቸውም የአውስትሬሊያ ዩኒቨርስቲዎች የመጀመሪያ ዲግሪ ተማሪዎች ከፍተኛ ትምህርት የብድር ፕሮግራም መመዘኛዎችን የሚያሟሉ ናቸው። ቋሚ የመኖሪያ ፈቃድን በማካተቱ ለየት ከማለቱ በስተቀር መመዘኛዎቹን ከሚያሟሉት ውስጥ ዘጠና ፐርሰንቱ የብድሩ ተጠቃሚ ናቸው። ይህ በእጅግ ተመራጭ የሆነው የብድር ዐይነት ነው። መጀመሪያ ዲግሪ ተማሪ ለሆኑቱ ከዚህ የተሻለ አማራጭ የብድር አይነት አይኖርም ባይ ናቸው። የተማሪዎቹ የብድር ከፍላ እንደ ገቢያቸውም ይወሰናል። በአሁኑ ወቅት ከሃምሳ ስድስት ሺህ ዶላርስ ገቢ በመጠኑ ዝቅ ያለ ነው። በሚቀጥለው የፋይናንስ ዓመት ግና ወደ ሃምሳ ሁለት ሺህ ዶላርስ ይወርዳል። አሁን ካለው የብድር ከፈላ የገቢ መጠን በትንሹ ዝቅ ይላል በማለት ከመጪው የፋይናንስ ዓመት ጀምሮ በብድር የተማሩ ተማሪዎች የዓመት ገቢያቸው 52,000 ዶላር ሲደርስ የተማሩበት የብድር ገንዘብን መክፈል ግድ እንደሚላቸው አንዱ ኖርትን ከወዲሁ ያሳስባሉ። እስከ መጪው ዓመት ወርሃ ጁን መጨረሻ ድረስ በከፍተኛ ትምህርት ብድር ፕሮግራም የተማሩና በውጭ አገር የሚኖሩ ምሩቃን ባህርማዶስ ካሉ ድረስ ብድራቸውን ከዚያ ሆነው እንዲከፍሉ ግድ አይሰኙም። ይሁንና ከሚቀጥለው ዓመት ወረሃ ጁላይ ጀምሮ ግና በባህር ማዶ በመኖር ከክፍያ ማምለጥ እንደማይቻል አንድሮ ኖርተን ሲጠቁሙ፣ በመሠረቱ ከዚህ የፋይናንስ ዓመት ጀምሮ የከፍተኛ ትምህርት ብድር ፕሮግራም ተጠቃሚዎች ባሕር ማዶን ቢኖሩ እንዲከፍሉ ግድ ይሰኛሉ ልክ አውስትራሊያ ውስጥ ነዋሪ ቢሆን ኖሮ መክፈል ግድላቸው እንደነበረው ሁሉ፣ ይህም ማለት በውጭ አገር የሚያገኙት ገቢ ወደ አውስትራሊያ ዶላርስ ሲመነዘር የዓመት ገቢያቸው ሃምሳ ሁለት ሺህ የአውስትራሊያ ዶላርስ የሚደርስ ከሆነ አውስትራሊያ ውስጥ የሚኖሩቱ ከሚከፍሉት እኩል እንዲከፍሉ ይደረጋል በማለት ስለ አሰራር ለውጡ ያስረዳሉ ሌሎችም በከፍተኛ ትምህርት ብድር ፕሮግራም ተጨማሪ የሆኑ ለተማሪዎች እገዛ የሚያደርጉ የብድር አይነቶች አሉ። ሙሉ ክፍያ የትምህርት ቦታዎች ላሉ ተማሪዎች የብድር መጠኑ ውስን የሆነው ፊ ሄልፕ የከፍተኛ ትምህርት ብድር ፕሮግራም የሆነ መደጎሚያ አለ። በአብዛኛው የዚህ ብድር ተጠቃሚ የሚሆኑት የድኅረ ምረቃ ተማሪዎች ናቸው። እንዲሁም ተማሪዎች ለግልጋሎቶችና የተለያዩ እንቅስቃሴዎች ለምሳሌ፣ ለስፖርት፣ መዝናኛ፣ የሥራና ሙያ ምክር አገልግሎት፣ የመዋለ ሕፃናት፣ የፋይናንስ ምክር አገልግሎትና የምግብ ግልጋሎቶችን ለመሳሰሉት ከቀለም ትምህርት ጋር ላልተያያዙ የሚውል ኤስኤ ሄልፕ ክፍያ የሚደጉም የብድር ፕሮግራም አለ። በተጨማሪም በውጭ አገር ወደሚገኙ ዩኒቨርስቲዎች ተጉዘው የሴምስተር ትምህርቶችን ለመማር የሚውል ኦኤስ ሄልፕ የብድር ፕሮግራም አለ በማለት ያስረዳሉ። ይህም ብቻ አይደለም። ለወጣት ተማሪዎች የኑሮ መደጎሚያ የሚሆን የአበል ድጋፍም አለ። ዕድሜያቸው እስከ 24 የሚደርሱ የወጣት አበል ክፍያ ያገኛሉ። መመዘኛዎቹ በመጠኑ ውሰብሰብ ቢሉም፣ በጥቅሉ ወላጆቻቸው እስከ 150 ሺ ዶላርስ የሚያገኙቱ መጠነኛ የሆነም ቢሆን የወጣት አበል ያገኛሉ ሙሉ ክፍያም ባያገኙ ወደ ከፍተኛ ደረጃ ትምህርት ቤት ለሚያመሩ ተማሪዎች የማይነቅ ድጎማ ያደርጋል። በአብዛኛው ተማሪዎች እየተማሩ ስለሚሠሩም ገበያቸውና የወጣት አበላቸው ተደማምሮ ደጓሚ ይሆናሉ በማለት ያስረዳሉ። የስደተኞች ምክር ቤቱ ቲም ኦከነር በበኩላቸው ስለ ድጎማዎቹ ጠቀሜታ ሲናገሩ ወደ ዩኒቨርስቲ ለመሄድ እድሉ አይኖራቸው ለነበሩ ሰዎች ወደ ዩኒቨርስቲ እንዲዘልቁ እድል ይቻራቸዋል። ስደተኞች፣ ጥገኝነት ጠያቂዎችና የተለያዩ ሰዎች ሕይወታቸውን በአዲስ መልክ ለመጀመር ለሚባትሉት አጋዥ መሆንን እናውቃለን። ትምህርት ዘላቂና የመልካም እድሎችን በር ይከፍታል። ለተሻለ የሥራ ዕድል ያበቃል፣ ሙሉ ችሎታን እንዲጠቀሙም ያስችላል። በጣም ጠቃሚ በሆነ መልኩም አብዛኛዎቹ ስደተኞች በሚሹት መልኩ ለአውስትራሊያ ምጣኔ ሀብት መበልጸግ አስተዋጽኦችን እንዲያበረክቱ ያስችላቸዋል ብለዋል ቲም ኦክነር የስደተኞችን የትምህርት ጥማትና የስኬት ሂደትን አንስተው ላብነት የአንድ የአፍጋኒስታን ወጣትን የትምህርት ጉዞ ሲገልጡ በሶቃ ሳቢያ ከቤተሰቦቹ ጋር ካቡልን ጥለው ሲወጡ የስድስት ዓመታት የትምህርት ጊዜ አመለጠው። አባቱ ተገደሉ፣ ቤተሰቦቹ ለስደት ተዳረጉ። ፓኪስታን በነበረበት ወቅት ለዓመታት የትምህርት ቤትን ደጃፍ መርገጥ አልቻለም። የ21 ዓመት ልጅ ሳለ ወደ አውስትራሊያ መጣ፣ ትምህርት ቤት ተመዘገበ። ብሩህ ተማሪ ስለነበረም ከስምንተኛ ክፍል ጀምሮ ከክፍል ወደ ክፍል ማለፍ ጀመረ የእንግሊዝኛ ቋንቋን በአጭር ጊዜ ውስጥ ማቀላጠፍ ችሏል በአሁኑ ወቅት ምህንድስናን የሚማረው አውስትራሊያ ውስጥ ምርጥ ከሚባሉት ዩኒቨርስቲዎች ውስጥ ባንዱ ሲሆን እየተማረ ላለበት ዓመት የዩኒቨርስቲውን ሜዳል ተሸላሚ ለመሆን በቅቷል በማለት የከፍተኛ ትምህርት ድጎማን ፋይዳ ጠቅሰዋል ስለ ተማሪ የብድር ፕሮግራም ለማወቅ ከፈለጉ ስታዲ አሲስት ዳት ጋቭ ኤዩ ድረገጽን፣ እንዲሁም ስለ ጥገኝነት ጥያቄዎችና ስደተኞች የነፃ ትምህርት ተጨማሪ መረጃ ካሹ ሬፊጂ ካውንስል ኦርግ ኤዩ ድረገጽን ይጎብኙ። ይህ የኤስቤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያት ታሪኮች ኤስቤስ ኮም ኤዩ አምሐሪክን e governo